ከኢኮኖሚው ዓለም ዕቃ ጫኝ ከባድ መኪኖች ቢያንስ በወር አራት ጊዜ ወደ ጅቡቲ ያደርጉት የነበረው ምልልስ ቀንሷል። ተሽከርካሪዎችም ከ15 ቀናት እስከ አንድ ወር ድረስ በጅቡቲ አሊያም ጭነት ባራገፉበት የኢትዮጵያ ክፍል ወረፋ ለመጠበቅ አሊያም ለመቆየት ተገደዋል። ይህ ድንበር ተሻግረው ደረቅ ጭነት ከሚያጓጉዙ አሽከርካሪዎች ማህበራትና ባለቤቶቻቸው ዘንድ የሚሰማ ሮሮ ነው። ኔ ትራከር ነው። የራሴ መኪናው የጣሊያን መኪና ነው። አራት መቶ ኮታ ላይ የሚጭን ማለት ነው። ከጅቡቲ አዲስ አበባ፣ ሞጆ፣ አዋሳ ምናምን ወደ ቤንሻንጉል ጎምዘብ ሆነ አባይ ምናምን ሁሉ ይችላል። ስራ የኛ አሁን በሰዓቱ ሙቷል። ምንም አይነት ስራ የሚባል ነገር የለንም። የደረቅ ጭነት ማጓጓዝ ስራ ላይ የተሰማሩትና ስሜን ደብቁልኝ ያሉን እኚህ አሽከርካሪ ስራ ከተቀዛቀዘባቸው መካከል አንዱ ናቸው። የስራ መቀዛቀዝ የገጠማቸው ግን እርሳቸው ብቻ አይደሉም። ሶስት መቶ ገደማ ተሽከርካሪዎች የሚያስተዳድረው ዩናይትድ ድንበር ተሻጋሪ የጭነት ማመላለሻ ባለንብረቶች ማህበር ካለፉት ስድስት ወራት ወዲህ የጭነት እጦት ይፈትነው ይዟል። አቶ ተስፋዬ ርዕሶም የድርጅቱ ስራ አስኪያጅ ናቸው። አሁን እንግዲህ ባለው ሁኔታ ከኢትዮጵያ ባህር ትራንስፖርትና ሎጂስቲክ አገልግሎት ጋር የአንድ ዓመት ውል ወስደን እየሰራን ነው የምንገኘው። ግን አሁን ያለው የጭነት ሁኔታ ከዚህ በፊት እንደነበረው አይደለም። አሁን ለምሳሌ በየመጫን አቅማቸው ካተጎራይዝ አድርገን ለእነሱ ሰተናቸዋል። መኪኖቻችንን ጅቡቲ ይሄዳሉ መኪኖቹ ግን አቬለብል አይደለም፣ እንደተጠበቀው አይደለም። ከዚህ በፊት እንደነበረው የጭነት ፍሎ ብዙም ስላልሆነ መኪኖች ቆማሉ። ጭነት በመጠበቅ ማለት ነው። አንድ ተሽከርካሪ ከኢትዮጵያ ወደ ጅቡቲ ተጉዞ ጭነት ፍለጋ እስከ አስራ አምስት ቀናት ለመጠበቅ መገደዱን አቶ ተስፋዬ ይናገራሉ። ስራ አስኪያጁ እንደሚሉት የደረቅ ጭነት የሚያመላልሱት ተሽከርካሪዎች ከዚህ ቀደም በአንድ ወር ቢያንስ እስከ አራት ጊዜ ወደ ጅቡቲ ያደርጉት የነበረው ምልልስ አሁን ቀንሷል። የስራው መቀዛቀዝ ደግሞ ለተሽከርካሪ ባለንብረቶችም ሆነ ለማህበራቸው ፈተና ሆኗል። እስከ አስራ አምስት ቀን ይጠብቃሉ። ከባድ ነው፣ ከባድ ነው። ባለንብረቱም ላይ ማህበራቸውም ላይ ከፍተኛ ጫና ያሳድራል። ኢቨን አንድ መኪና በወር ውስጥ አንድ ምልልስ ወይ ሁለት ምልልስ ማክሲመም ያደርጋል ማለት ነው። ይሄ ደግሞ ኪሳራ ነው። እዛ ሄዶ የሚቆይበት ጊዜ አለ፣ ሾፌር ወጪ አለ። ከዛሬ ነገ ነገሮች ይቀየራሉ በሚል ነው እየጠበቅን ያለ ነው እንጂ ከመልቲ ሞዳል ኦፕሬሽን ውጭ የሆኑት ስራዎች እየተሯሯጥን በራሳችንም እያፈላለግን እንሰራለን። ያ ያ ነው ትንሽ ሊያስተነፍስልን የሚችለው እንጂ አሁን መልቲ ሞዳል ላይ መኪኖች ይቆማሉ። አስራ አምስት ቀን ድረስ እስከ ሀያ ቀን ድረስ ይቆያል በወር እንደው ሚኒመም ከሶስት ከአራት ምልልስ ያደርግ ነበረ ስራ ባለበት ሰዓት ማለት ነው። እድዩር ድንበር ተሻጋሪ የደረቅ ጭነት ማመላለሻ ባለንብረቶች ማህበር አንድ መቶ ሀምሳ ሁለት በአባልነት የተመዘገቡ ከባድ መኪኖች አሉት ከጅቡቲ ወደ ኢትዮጵያ እንደዚሁም ከሞጆ ደረቅ ወደብና ከቃሊቲ ጉሙሩክ ወደ ተለያዩ የአገሪቱ ክፍሎች ጭነት የማጓጓዝ ስራ ይሰራል። ከኢትዮጵያ ባህር ትራንስፖርት እና ሎጂስቲክስ አገልግሎት ድርጅት ጋር በጥምረት የሚሰራው ኩባንያው አንድ ተሽከርካሪ ጅቡቲ ደርሶ ለመመለስ በአማካኝ አስር ቀን ይወስድበታል የሚል መርሃ ግብር አለው። በዚህ ስሌት መሰረት አንድ ተሽከርካሪ በወር ሶስት ምልልስ መስራት ይጠበቅበታል። የድርጅቱ ዋና ስራ አስኪያጅ አቶ ሶሪ ደንዳ እንደሚሉት የተሽከርካሪዎቻቸው ምልልስ በስድስት ወራት ብቻ ከፍተኛ ቅናሽ አሳይቷል። አሁን በወራት ከፋፍሎ ማየትን ይቻላል። እኛ በነበሩን እነዚህ ቅድም በጠቀስኩት የከባድ መኪኖች ቁጥር በነሐሴ ወር ለምሳሌ ሶስት መቶ ዘጠና ሰባት ጊዜ ምልልስ አድርገናል። በጣም ጥሩ ስራ ሰርተናል የምንለው አሁን ደግሞ በመስከረም ሶስት ሰባ አምስት ጥቅምት ሁለት ሰማንያ ስድስት ህዳር ሁለት ሰማንያ ሁለት ታህሳስ መቶ ሰባ አምስት ጥር መቶ ሰባ ሶስት ጊዜ ነው ምልልስ ያደረጉት እና አሁን ከቅርብ ጊዜ ወዲህ የጭነት እጥረት እንዳለ ያሳያል። ምልልሱን በዚያው ልክ ቀንሷል ማለት ይቻላል። ለምሳሌ በነሐሴ ሁለት ሺ ዘጠኝ እና በጥሩ ወር ሁለት ሺ አስር መካከል ያለውን አፈጣጠም ስንመለከት በሁለት መቶ ሀያ አራት ምልልስ ቀንሶ ፐርሰንቴጁ ኦልሞስት ወደ አርባ አራት ወይም አርባ አምስት ፐርሰንት ሊደርስ ይችላል ማለት ነው የቀነሰበት በጎርጎሮሳዊው 2016 ዓ.ም ወደ ውጭ በሚልከው ምርት 91ኛ ደረጃ ላይ ይገኝ የነበረው የኢትዮጵያ ኢኮኖሚ ያሉበትን የንግድ ሚዛን ጉድለቶች ዛሬ መፍታት አልቻለም። በዚያው ዓመት 17 ቢሊዮን ዶላር የሚያወጣ ምርት ለዓለም ገበያ ያቀረበችው ኢትዮጵያ ከ19 ቢሊዮን ዶላር በላይ የሚያወጣ ሸቀጥ ሸምታለች። ይህ በወጪና ገቢ ንግድ መካከል የሚታየው መጓደል ደረቅ ጭነት በማጓጓዝ ስራ ላይ የተሰማሩ ተሽከርካሪዎችን ሥራ ወደ አንድ ጎን ያደላ አድርጎታል። በወር ከአራት እስከ ስድስት ጊዜ ደረቅ ጭነት ለማጓጓዝ ወደ ጅቡቲ ይመላለሱ እንደነበር የሚናገሩት አሽከርካሪ አሁን ወደ ሁለት ቀንሷል ሲሉ ይናገራሉ። ስማቸው እንዳይገለጽ የፈለጉት አሽከርካሪ በጭነት እጦት ሳቢያ ወደ ጅቡቲ ሲጓዙ ባዶ ኮንቴነር ለመጫን መገደዳቸውን ያስረዳሉ። አምስት ቢያዞ እንሰራ ነበር ስድስትም ስም እንሰራ ነበር አለዚ አራት ቢያዞ በቃ ኮመን ነው ማንም ሶፌር የሚሰራ ነው አራት ቢያዞ አሁን ግን ኮንቴነር ደመሬጅ እንዳይኖርብን ከዚህ በአዱ ኮንቴነር ተሸክመን እንሄዳለን እዛ ሄደን አስራ አምስት ቀን ሀያ ቀን ወር ድረስ ምንቀመጠው ጊዜ አለን አንድ ቢያዞ እና ያ ለምንድን ነው ጭነት ስለማናገኝ ማለት ነው ኮንቴነሩ ደግሞ ከዚህ ቶሎ ይዘን ሄደን እዛ ካላራገፍን መንግስት ኪራይ ያስብብናል ኢትዮጵያ ከገጠማት ጠንካራ ፖለቲካዊ ቀውስ በኋላ ወትሮም መፍትሄ ያልተበጀለት የውጭ ምንዛሬ እጥረት እየከፋ መሄዱ ይነገራል የኢትዮጵያ መንግስት ተቋማት ጭምር ስራቸውን ለመከወን ይኸው የውጭ ምንዛሪ እጥረት እየፈተናቸው መሆኑን በአደባባይ ከመናገር አልተቆጠቡም። ለድንበር ተሻጋሪ የደረቅ ጭነት ሥራ መቀዛቀዝ ከሚቀርቡት ምክንያቶች አንዱ ይኸው የውጭ ምንዛሪ እጥረት ያስከተለው የገቢ ንግድ መዳከም ነው። እድዩር ድንበር ተሻጋሪ የደረቅ ጭነት ማመላለሻ ባለንብረቶች ማህበር 30 ተሽከርካሪዎች ላለፉት 14 ቀናት በጅቡቲ ወደብ ወረፋ በመጠበቅ ላይ ናቸው። የድርጅቱ ሥራ አስኪያጅ አቶ ሶሪ ደንደአ በሚቀጥሉ ቀናት ጭነው ይወጣሉ የሚል ተስፋ አላቸው። ይህ ቀድሞ አልነበረም የሚሉት አቶ ሶሪ መዘግየቱ በወረፋ ምክንያት እንደተፈጠረ ያስረዳሉ። ጭነት እጥረት በሚያጋጥመበት ጊዜ ያው የክስ ተሽከርካሪዎች ይበዛል። ይሄ ሰፕላይ ኤንድ ዲማንድ ፎርስ የሚባል አለ። የጭነቱ አቅርቦት ጥሩ በሚሆንበት ጊዜ መኪኖች ቶሎ ምልልስ ሊያደርጉ ይችላሉ። ፍጥነት ባለበት ወቅት ደግሞ መኪኖች ጭነት ለመጠበቅ መቆማቸው አይቀርም። የእኛን ስፔሲፊክ ለማየት ለምሳሌ አሁን እኛ ሰላሳ መኪኖች አሉ ጅቡቲ ላይ እነዚህ መኪኖች ማርች አንድ የገቡ ናቸው እና ወረፋ ላይ ናቸው። ሰነድ ካለቀላቸው እና ፎርማሊቲ ከተሟላ በአንድ ቀን በሁለተኛው ቀን ይወጣሉ። ቀድሞ ይሄ አልነበረም። አሁን ያው ዲላያንዙ ወይም ይሄ መዘግየቱ የተፈጠረው በወረፋ ምክንያት ነው። አሁን ይህን መረጃ ያገኘሁት ከገበያ ጥናት መምሪያ አስ አስኪያጅ ነው። እሳቸውም ደግሞ ጅቡቲ ቢሮ አለን፣ ቅርንጫፉን ተወካይ አነጋግረው ነው እንግዲህ ወረፋ፣ የመኪኖች መብዛት እንዳለ ነው የሰማ ነው። ምልልሱም እንግዲህ የቀነሰው ያው ባለቤቶችም ሾፌሮችን እንደሚነግሩን የጭነት ማነስ አለ። እንግዲህ ይሄ ኤክስፖርቱና ኢምፖርቱ ላይ ያለው ነገር ተወሰነ መቀዛቀዝ እንዳለ ነው የሚያሳየው። ጭነት ምልልሱ ሲደክምና መኪኖች በሚፈለገው ፍጥነት ካልመጡ ገቢ መቀነስ ማሳየቱ አይቀርም። ስለዚህ ሌሎች አማራጮችን ደግሞ ማየት። ስለዚህ የኢንዱስትሪ ፓርኮች አሉ በዛ የተከፈቱ ለሱ ፊትን ማዞሩ ማዞር፣ ና የነጋዴም ደግሞ ጄኔራል ካርጎች አሉ እንደዛ ላይ ትኩረት ማድረግ ነው የሚጠበቅብና ወደ አንድ አቅጣጫ ብቻ ከሚሆን። ስለዚህ የገቢ መቀነስን ማሳየቱ የግድ ነው። አቶ ተስፋዬም ሆኑ የከባድ መኪና አሽከርካሪው የደረቅ ጭነት ማጓጓዝ ስራ የተቀዛቀዘው በጭነት መጥፋት እንደሆነ ይስማማሉ። እንግዲህ አጠቃላይ የጭነት አለመኖር ነው፣ የገቢ እቃዎች መቀነስ ይመስለኛል። እንግዲህ ካለው ሁኔታ አኳያ እንደምንረዳው የገቢ እቃዎች በደንብ በአግባቡ የሚመጡ ቢሆን ኖሮ የእኛም ስራ እዚያን ያህል የተሳለጠ ሊሆን ይችላል። ነጋዴዎች ናቸው የሚያስመጡት። እስካሁን ነጋዴዎች ዶላር አግኝተው እቃ ሳልጋዙና ካልጫኑ እኛ ጭነት የማግኘት እድሉ አይኖረንም። በዚህ አመት በተለይ በጣም ጭራሽ ሞቷል። ባለፈው አመትም በጣም የደከመ ነበር። ሁለት ሺ ስምንት ቆንጆ ነበር። ሁለት ዘጠኝ ያው ደከመ። ሁለት ሺ አስር በተለይ በጣም ምንም አይነት እንቅስቃሴ ነገር የለም። በወር አንድ ቢያጆ ወይ ሁለት ቢያጆ ብንሰራ ነው። ያም በደላላም በምንም ብለን በሞተ ታሪፍ ላይ ምንም አይነት እንቅስቃሴ ሚባል ነገር ያለ ነው። ዞሮ ዞሮ የሞተ ነው። ኢትዮጵያ ለዓለም ገበያ የምታቀርበውም ሆነ የምትሸምተው ከዘጠና በመቶ በላይ የሚሆነው ሸቀጥ የሚጓጓዘው በጅቡቲ ወደብ በኩል ነው። ሸቀጦች ከወደብ ወደ መሀል ሀገር ከመሀል ሀገርም ወደ ወደብ የሚጓዙት በአብዛኛው በከባድ መኪኖች ሲሆን የማጓጓዣ አገልግሎቱ ውድና ተወዳዳሪ እንዳይሆን አድርጎታል። በቅርቡ ስራ የጀምረው የኢትዮ ጅቡቲ የባቡር አገልግሎት ለማጓጓዣ የሚከፈለውን ክፍያ እና የሚወስደውን ጊዜ በመቀነስ ሁነኛ ለውጥ ያመጣል ተብሎ ይጠበቃል። በተሽከርካሪ የሚከወነው የጭነት አገልግሎት ከዘመናዊ መስፈርቶች አኳያ ብቃት የሌለው እየተባለ ይተቻል። በስዊድን የግብርና ምርምር ዩኒቨርሲቲ የሎጂስቲክስ እና ትራንስፖርት ዘርፍ ኃላፊው ፕሮፌሰር ግርማ ገብረ ሰንበት ዘርፉ ቅንጅት የጎደለው አስተማማኝነቱም አጠራጣሪ እንደሆነ ይናገራሉ። ከመጠን በላይ ነው የሚጫነው። በዛ የተነሳ ጭነት መኪናዎችም ይጎዳሉ። የእቃው ኳሊቲ ዲቶሬሬት ይሆናል። ሶስተኛም ደረጃ ደግሞ መንገዱ ራሱ በጣም ይጎዳል። አሁን ለምሳሌ ከጅቡቲ የሚገባው እቃና ወደ ጅቡቲ የሚሄደው እቃ በጣም ነው የሚለየው። ቴን ቱ ፊፍቲን ፐርሰንት ነው ወደዛ የሚሄደው ማለት ነው። መንገዱ በሚታይበት ጊዜ ከዛ ወደዚህ ያለው ሌኑ በጣም በአንድ ጊዜ ነው የሚበላሸው። ኢምባላንስ ነው ያለው። የኢምፖርት ኤክስፖርት ኢምባላንስ አለ። ፕላስ ደግሞ የሮድ ትራንስፖርቱም በጣም ኮኦርዲኔትድ ስለሆነ ወደዛም በሚሄድበት ጊዜ ኤዘር ባዶን ይሄዳል፣ ወይም ደግሞ የተወሰነችውን ያቺን አስራ አምስት ፐርሰንት አስራ ሁለት ፐርሰንት ኤክስፖርት የሚደረገውን ይዞ ይሄዳል ማለት ነው። እና አልተቀናጅም ማለት ነው። ቅንጅትም ያስፈልጋል። ስልሳ ሰባ ፐርሰንት አካባቢ ያለው የኢትዮጵያ የጭነት መኪናዎች በጣም ያረጁ ናቸው። በዛም የተነሳ ሪላያብሊቲ በጣም ሎ ነው ማለት ነው። በመሀል መበላሸት አለ። እቃዎች በተፈለጉበት ድሪዛ ለደርሱ ይችላሉ። ስለ ኢንቫይሮመንቱም በጣም አደገኛ ነው። ለትራፊክ ሴፍቲውም ሴኪሪቲውም በጣም አደገኛ ነው ነው ማለት ነው። አድማጮች፣ የዛሬው የከኢኮኖሚው አለም መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።